በመሳጅድ ቤተ መቅደስ፣ ቤተ ክርስቲያን፣ አብያተ መንግስታት፣ ሕንፃ ግንቦች፣ በንግድ መደብሮች፣ በዛፍ አበቦች ያሸበረቀው ጥንታዊም፣ ዘመናዊ ውበቷም ረግፏል። ፍርስራሽ፣ ፍርክስካሽ፣ የደረቀ ደም የተጣበቀበት ግርግዳም፣ የመኪና ቁሳቁስ ጭርምትምት፣ የቀለህ ቆለል ይህ ነው የዚያች ጥንታዊ ታሪካዊ ስልታዊ ከተማ የዛሬ ገጽታ ሀላብ የገጠጠች የተንጨፈረረች ኦና ምድር። ሁሉንም እንደገና እንገነባዋለን፣ ይላል ሸህ ሰይድ የተባለው መንደር ነዋሪ ወጣት ነው። ሁሉንም ዳግም እንገነባዋለን። ከሰው ሕይወት ጋር ሲነጻጸር በንብረት ላይ የደረሰው ጥፋት ምንም አይደለም። ቤቶች እንደገና ይሰራሉ። ወጣት ከሌለ ግን ሀገራት የሱሪያው ጦርነት ከመጀመሩ በፊት ከ2.3 ሚሊዮን በላይ ህዝብ ነበራት። አማጽያን ምስራቃዊ የመንግሥት ጦር ምዕራባዊ ግዛቷን እሁለት ከተቃረጡት ከ2012 እንደ ጎርጎሪያኑ አቆጣጠር ጀምሮ ሚሊዮኖች ከተማየቱን ጥለው ሸሽተዋል። በሩሲያ የጦር ጀቶች የሚታገዘው የሶሪያ መንግስት ጦር በአማጽያኑ ላይ ጥቃት ከከፈተበት ካለፈው ህዳር መጀመሪያ ጀምሮ ደግሞ በመቶ ሺህ የሚቆጠር ህዝብ ከከተማይቱ በተለይም ከምስራቅ ክፍሏ ተሰዷል። የተባበሩት መንግስታት ድርጅት እንደሚለው በውጊያው ከአምስት መቶ በላይ ሰላማዊ ሰው ተገሏል። ከእንግዲህ ይላሉ፣ የከተማይቱ የጸጥታ ጉዳይ ኃላፊ መቶ አለቃ ዛይድ አልሳሌህ ግድያም፣ ስደት፣ ጥፋቱ ቆሟል። ውጊያው በመንግሥት ጦር ድል አድራጊነት አብቅቷልና ከአሁን በኋላ ከፍተኛው ውጊያ ቆሟል። ምን መሳሐት አዚህ አልአሕያ የሱሪያ የሰብዓዊ መብት ታዛቢ የተባለው የተቃዋሚዎች ድርጅት የበላይ ኃላፊ ራሚ አብድርህማንም የመቶ አለቃውን መግለጫ አረጋግጠዋል። ውጊያው ከመጨረሻው መጨረሻ ላይ ነው ብለው የመንግስት ጦር እስከ ትናንት ጠዋት ድረስ ከ730 በላይ አማጽያን መማረኩን በርካታ መግደሉን የተረፉት አማጽያን ከተማይቱን ጥለው መሸሻቸውንም ራሚ አብድራህማን አስታውቀዋል። አማጽያኑ ይቆጣጠሩት የነበረው የምስራቃዊ አሌፖ ነዋሪዎች ውጊያው በመቆሙ ደስታቸውን እየገለጹ ነው። ጦርነቱ ባየለበት ወቅት የመንግስት ጦር ይዞታ ወደ ነበረው ወደ ምዕራባዊ አሌፖ ሸሽቶ የነበረው ህዝብም ቀስ በቀስ ወደ ቀየው እየተመለሰ ነው። እሳቸውም እጃቸውን ሽቅብ ሰቅለው ፈጣሪያቸውን ያመሰግናሉ፣ በሽር አልአሰድን ያወድሳሉ። ውጊያው በእርግጥ በመንግስት ጦር አሸናፊነት ተደምድሟል። ውዝግቡ ግን እንደቀጠለ ነው አማጽያንን የሚረዱ የሚያስታጥቁና የሚያደራጁት ምዕራባውያን መንግስታትና የአረብ ተከታዮቻቸው የመንግስት ጦር ሰላማዊ ሰዎችን ፈጅቷል በማለት ይወነጅላሉ ሩሲያን ያወግዛሉ አንድ የሶሪያ ጀኔራል ግን ውግዘት ውንጀላውን ሽንፈት ያስከተለው ሀፍረት ውጤት ይሉታል